ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ቅዳሜ ነሐሴ 4 2011 ዓ ም ስርጭታችን ጀመረ። የዩናይትድ ስቴትሱ የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር የቀለም ትምህርትና የመሪነት ስልጠና ከሰሞኑ ተጠናቋል። የተሻለ የመናገር መብታችን የተጠበቀበት ጊዜ ነው። እና ሁላችንም በተሰማራንበት ዘርፍ ከጤና እስከ ኤጁኬሽን እስከ ቴክኖሎጂ ማንኛውም የስራ ዘርፍ ላይ ፖሊሲዎች ኢምፓክት እንዳላቸው እናውቃለን። ይህንን ፖሊሲ ደግሞ መጠምዘዝ፣ ማዞር፣ ሞዲፋይ ማድረግ የምንችልበት እድል ተሰጥቶናል። የሰማችኋት ናኦሚ ተሾመ አሰግድ ትባላለች። የወጣቶች ጉድኝት መርሃ ግብሩ ተሳታፊ ነበረች። ከእሷና ከሌሎች ተሳታፊዎች ጋር ያደረግነውን ቆይታ የያዘ ዝግጅት በዚህ ምሽት ይዘን እንቀርባለን። በማስከተልም ሰሞኑን ያረፉትን አምባሳደር አያሌው ማንደፍሮን እናስታውሳለን። አሁን ያሉት ዛሬ ኢትዮጵያ የአፍሪካ ዲፕሎማቲክ ማዕከል ነች ስንል በእናቶ አያሌው ማንደፍሮ እና በሌሎችም በእናቶ ከተማ ድካም፣ እና ድንቅ በሆነ ስራ የተገነባ መሆኑን ማስታወስ ይገባናል። ማስታወስ ብቻ ሳይሆን እነሱ እንደዛ ተከብረው ኢትዮጵያንም አስከብረው የኢትዮጵያን ዲፕሎማሲ ከፍተኛ ሚና እንዲጫወት የቻሉበት ምንድን ነው የሚለውን ሁልጊዜ ማስታወስ ያስፈልጋል። የቀድሞ ዲፕሎማት ዶክተር ፍቅረ ማርያም ጸሐይ ናቸው። ክቡር አምባሳደር አያሌው ማንደፍሮ በተለይም በዚህ በምኖርበት አካባቢ ኢትዮጵያዊነትን አግዝፈው በስብእናቸው የሚያሳዩ ታላቅ አባት ነበሩ። እኚህ ደግሞ አቶ አቤል ጋሼ ይባላሉ። የሜሪላንዷ ደብረገነት መድሃን ያለም ቤተ ክርስቲያን አስተዳደር ቦርድ ፕሬዚደንት ናቸው። ይዘናቸዋል። አብራቸውን ቆዩ። ፕሮዲሰሯ ብርሃን ሀይሉ ነች። የማስተናግዳችሁ ቆንጅ ይታየ ነኝ። አሁን የሰአቱን ዋና ዋና የዓለም ዜና እናሰማ። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የተከበራችሁ ሙስሊም ምዕመናን እንኳን ለዐረፋ እንዲሁም ለኢዳል አድሃ አደረሳችሁ። ኢድ ሙባረክ። በማኅበራዊ ሚዲያ የሚንጸባረቅና አመራሩም የሚጋራቸው ካላቸው የብሔር ጽንፈኛነት አመለካከቶች መውጣት ይገባል ብሎ የኢህአደግ ስራ አስፈጻሚ ኮሚቴ እንደሚያምን ተገለጸ። የብሔር ጽንፈኛነት ለሀገር አንድነት እንቅፋት መሆኑንም ኮሚቴው መገምገሙን የሥራ አስፈጻሚ ኮሚቴው አባልና በኢህአደግ ምክር ቤት ጽህፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ዘርፍ ኃላፊ አቶ ፍቃዱ ተሰማ ለአሜሪካ ድምፅ ተናግረዋል። እስክንድር ፍሬው አነጋግሯቸዋል። አጭር ዘገባ በማኅበራዊ ሚዲያው የሚንጸባረቁና አመራሩም የሚገዛቸው ካላቸው የብሔር ጽንፈኝነት አመለካከቶች መውጣት እንደሚገባ የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ትናንት የሁለት ቀናት ስብሰባውን ያጠናቀቀው የስራ አስፈጻሚ ኮሚቴው የብሔር ጽንፈኝነት ለሀገራዊ አንድነት ተግዳሮት መሆኑንም አመልክቷል። እየታየ ያለው የብሔር ጽንፈኝነት ለሀገራዊ አንድነት አደጋ መሆኑንም አመልክቷል። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ዘ ፉል ስቶሪ ቴክስት። ትናንት የተጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በአገር ደረጃ የሚስተዋለው የብሔር ጽንፈኝነት ለአንድነት ተግዳሮት በመሆኑ መታገል እንደሚገባ ማሳሰቡ ነው የተገለጸው። የሥራ አስፈጻሚ ኮሚቴ አባልና በኢህአዴግ ምክር ቤት ጽሕፈት ቤት የፖለቲካ ፓርቲዎችና ሲቪክ ማኅበራት ጉዳዮች ዘርፍ ኃላፊ አቶ ፈቃዱ ተሰማ እንደገለጹት ኢትዮጵያዊ ማንነትን አስታርቆና አቻችሎ ማስኬድ ይገባል። ለውጡ በሚፈለገው ደረጃ ወደፊት እንዲሄድ የሚታትሩ እንዳሉ ሁሉ የቀድሞውን ይዞ የመቆዘም ህዝበኝነትና ወላዋይነት በአመራር ደረጃ እንዳለ ስራ አስፈጻሚ ኮሚቴው ጠቁሟል። ይህም የኢህአዴግ አባል ድርጅቶች አንድ ሆነው በአንድ አቅጣጫና በተመሳሳይ ፍጥነት እንዳይሄዱ ማድረጉን በድክመትነት ገምግሟል። በዚህ ላይም ከጋራ ስምምነት ላይ መደረሱን ነው አቶ ፈቃዱ የገለጹት። ይህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የተካሄደው ከአራቱ አባል ድርጅቶቹ ሁለቱ የተካረረ የቃላት መወራወር ውስጥ መግባታቸው በታየ ማግስት ነው። አደባባይ የወጣው የአዴፓና የህወሓት የመግለጫዎች ፍጥጫ ስለ ገዢው ፓርቲ የውስጥ አንድነት ችግር የተናገረው ብዙ ነው። አቶ ፈቃዱ የስራ አስፈጻሚ ኮሚቴው አንድነትን የሚጎዱ ነገሮችን በግልጽ መገምገሙን ጠቁመዋል። ሁለቱ እህት ድርጅቶች ያወጣቸው መግለጫዎች ከኢህአዴግ ባህል እያፈነገጠ ነው፣ ትክክል አይደለም የሚል ነው ያየው የፈለገ ልዩነት ቢኖር በኢህአዴግ ባህል በስራ አስፈጻሚና በማዕከላዊ ኮሚቴ ቀርቦ ማዋየት መከራከር መተጋገል ሲቻል በዚህ ደረጃ በኦፊሻል የሆነ ኦፊሴላዊ የሆነ መግለጫ ማውጣት ለኢህአዴግ አንድነት ጠቃሚ እንዳልሆነ ከባህሉ ያፈነገጠ እንደሆነ ስሜት የተጨርጨ ነው መሆኑን ሂስ የተደረገበትና ትክክልም እንዳልሆነ ነው የታየው ማለት ነው። አንደኛው አንደኛው ላይ ጣቱን እንዳይቀስርና ራሱን ወደ ውስጥ ከለውጡ አንጻር ይላል ራሱን ወደ ውስጥ እንዲመለከት ነው ከመግባባት ላይ የተደረሰው ወይም ውይይት ግምገማ የተደረገው ብለዋል። ቀደም ሲል ሲገልጹልኝ እና ይሄኛው ነው ጥፋተኛ ይሄኛው እንዲህ ማድረግ የለበትም በሚል ነው ወይስ ሁለቱንም ከዚህ ድርጊት ተቆጠቡ የሚል ነው የነበረው የግምገማ አካሄድ? ከዚህ ድርጊት መቆጠብ አለባቸው ነው። ከኢህአዴግ ባህል ውጭ ነው ነው ማንኛውም አይነት ልዩነት ቢኖር የራሳችን መድረክ ፕላትፎርም ስላለን በዛ መቅረብ ሲገባቸው ልዩነትን በሚያሰፋና የመተጋገዝና የአጋርነትን የማያሳይ ነው ብሎ ነው ኢህአዴግ የገመገመው። አንዱ ድርጅት በሌላው ላይ ጣት መቀሰር ሳይሆን ራሱን ከለውጡ አንጻር እንዲመለከት ከድምዳሜ ላይ ተደርሰዋል ብለዋል። በደቡብ ክልል እየተነሱ ያሉ የክልልነት ጥያቄዎችን በተመለከተም ደሂድን ያስጠናውን ጥናት በአውንታ መመልከቱን ገልጸዋል። ትናንት በተጠናቀቀው የስራ አስፈጻሚ ኮሚቴ ስብሰባ የኢህአዴግ አጋር ድርጅቶች መሪዎችም ተሳትፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ ክቡራን አድማጮች፣ ክቡራትና ክቡራን አድማጮች በዘገባው መጀመሪያ ላይ ለገባው የዘገባው አካል ያልሆነ ድምፅ ይቅርታ ጠይቃለሁኝ። እስክንድር ከአቶ ፍቃዱ ጋር ያደረጋቸው ሌሎች ርዕሰ ጉዳዮችንም ይዞ ይመለሳል። በሌላ ዝግጅት ሊቢያ ዋና ከተማ ትሪፖሊ ላይ የተዋጉ ያሉ ኃይሎች ተኩስ ለማቆም ተስማሙ። ተፋላሚዎቹ ወገኖች ስምምነቱ ላይ የደረሱት በአረፋና በኢድ አል አድሃ ምክንያት መሆኑ ታውቋል። ታንዛኒያ ውስጥ በሞሮንጎ ከተማ በአንድ የነዳጅ ማመላለሻ ላይ በደረሰ ፍንዳታ ቢያንስ ሃምሳ ሰባት ሰው በቃጠሎ መሞቱን ፖሊስ አስታወቀ። አንዲት የስፓኝ የረድኤት መርከብ ከሜዲቴራንያን ባህር ላይ ከአደጋ ያተረፈቻቸውን 39 ፍልሰተኞች እንደምትቀበል ማልታ ዛሬ አስታወቀች። የሰሜን ኮሪያው መሪ ኪም ጆንግ ኡን አነስተኛ የቅርታ የያዘ ደብዳቤ እንደላኩላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገለጹ። ጊዜ ካገኘን ዘርዘር ያሉ ዘገባዎችን ይዤ መለሳለሁኝ። አሁን ወደ ቀሪ ዝግጅቶች ልመልሳችሁ። አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ አራት 2011 ዓ ም ምሽት ፕሮግራማችን ነው። ከዚህም ከዚያም ሰሞኑን በዋሽንግተን ዲሲ አካባቢ በ84 ዓመት ዕድሜያቸው ያረፉት አምባሳደር አያሌው ማንደፍሮ በሚያውቋቸው አንደበት ሲታወሱ፣ አገራቸውን በከፍተኛ የዲፕሎማሲያዊ ኃላፊነት ቦታዎችና በመከላከያ ሚኒስትርነትም ጭምር ያገለገሉት አምባሳደር አያሌው ማንደፍሮ በ84 ዓመታቸው ባሳለፍነው ሳምንት ከዚህ ዓለም ተለይተዋል። ኑሯቸውን ለአያሌ ዓመታት በዩናይትድ ስቴትስ ቨርጂኒያ አሌክዛንድሪያ ከተማ ያደረጉትና በጥቂት ቀናት ሕመም በሚወዷቸው ቤተሰቦቻቸው ተከበው ያረፉት አምባሳደር አያሌው በቤተሰባቸው እንደተገለጸው እንደ ዘወትር ጸሎታቸው ሁሉ ሆኖላቸው ስቃይ የሌለበት ሰላማዊ እረፍት አግኝተዋል። ስትቆረቆር ጀምረው ባገለገሏት በውጣ ወረዷ አብረው በወጡ በወረዱላት ደብረገነት መድኃንያለም ቤተ ክርስቲያን ሐሙስ ለጠዋት ቤተሰቦቻቸው ወዳጆቻቸውና የቤተ ክርስቲያኒቱና በአጠቃላይም የኢትዮጵያውያን ማህበረሰብ አባላት በተገኙበት የጸሎተ ፍትሐት ከተካሄደ በኋላ አስከሬናቸው ወደ አዲስ አበባ ተጉዞ በዛሬው ዕለት ስርዓተ ቀብራቸው በመንበረ ጸባኦት ቅድስት ስላሴ ካቴድራል መካነ መቃብር ተከናውኗል። አምባሳደር አያሌው ከባለቤታቸው ከወይዘሮ ጸዳለ ከበደ ጋር በጽኑ ፍቅር በታነጸ የትዳር ዘመናቸው ዶክተር ምህረትንና አቶ ሙሴን ወልደው በእንክብካቤ በሀገር ፍቅር ኮትኩተው አሳድገዋል። ሶስት የልጅ ልጆችንም አፍርተዋል። ማህበረሰባችን መካሪ፣ አስተዋይ አባት አጣ፣ ቤተክርስቲያናችን ክርስቲያናችን ምሰሶዋን አጣች ብለው ያዘኑ ብዙዎች ናቸው። የአምባሳደር አያሌውን ብልህነት የተሞላ የዲፕሎማሲ ጥበብ እንደ ወጣት ዲፕሎማት በውጭ ጉዳይ ሚኒስቴር ስሰራ በሚገባ ተከታትዬ እውቀት ቀስም ያለው ከዚያም ወዲህ ብዙ ተምሬበታለሁ። የሙያም የታላቅ ወንድምነት ምክራቸውንም አረሳም ያሉን ዶክተር ፍቅረ ማርያም ፀሐይ ይባላሉ። ዶክተር ፍቅረ ማርያም በስዊዘርላንድ እና በፈረንሳይ በዲፕሎማትነት ያገለገሉ የፖለቲካ ሳይንስ ምሁር ናቸው። በአሁኑ ጊዜ ኑሯቸውን ቫንኩቨር ካናዳ አድርገው በሉተራን ፌዴሬሽን ግብረሰናይ ድርጅት በከፍተኛ የፖሊሲ አማካሪነት ይሰራሉ። አቶ ፍቅረ ማርያም ለስርጭታችን በእንግድነት ለመጀመሪያ ጊዜ ይመስለኛል የቀረቡት በእንዲህ ያለ የሐዘን ወቅትም ቢሆን እንኳን ደህና መጡ። ላለሁ አምባሳደር አያሌውን እንግዲህ እርስዎ በእሳቸው እድሜ አይደሉም። አንጋፋዎቹን የእሳቸውን የሙያ ባልደረቦች ደግሞ አግኝተን እናነጋግራለን። እርሶ ግን እንደምን ይገልጿቸዋል አምባሳደር አያሌውን? አመሰግናለሁ ቆንጂት። ክቡር አምባሳደር አያሌው ማንደፍሮ የምገልጻቸው የኢትዮጵያ ዲፕሎማሲ በዓለም አቀፍ ደረጃ በተለይም ደግሞ በአፍሪካ አህጉር ከፍተኛ ቦታ እንዲኖረው ሀገራቸውን በቅንነትና በከፍተኛ ብቃት ካገለገሉት ዲፕሎማቶች አንዱ ናቸው። እርግጥ ነው ከሳቸው ጋር የሰሩም አሉ፣ እንደእናቶ ከተማ ሌሎችም። አምባሳደር አያሌው በቆልፍ በመሆን የኢትዮጵያን ዲፕሎማሲ ከፍተኛ ቦታ ለማድረግ የረዱ ትልቅ ሰው ናቸው። ዋና ዋና ክንዋኔዎቻቸው በዲፕሎማሲው ረገድ ምን ምን ናቸው ዶክተር ፍቅረ ማርያም? እርግጥ ነው፣ እኔ ውጭ ጉዳይ ዋናው መስሪያ ቤትም ነበርኩኝ፣ እንዲሁም በውጪ በፓሪስም በጄኔቫም የተባበሩት መንግስታት ድርጅት ተመድቤ አገልግያለሁ እና ወደ መጨረሻው እሳቸው አሜሪካን አምባሳደር ሆነው ነው እኔ ውጭ ጉዳይ በአፍሪካ የጎረቤት ሀገሮች ኃላፊ ሆኜ የሰራሁት ይሄ፣ የእሳቸውን አገልግሎት ለማየት በእድሜም አልበቃሁም፣ አልደረስኩበትም። የሆነ ሆኖ በራሴ በግሌ ባጠናሁት የአምባሳደር አያሌው አገልግሎት ዘመናቸው በከፍተኛ ደረጃ አንጸባረቀው በፈረንጆች አቆጣጠር በስልሳዎቹ አመታት ነው እና ይህም ሊሆን የቻለው የአፍሪካ አንድነት ድርጅት ጋር የተያዘ ነው። ከዛም ቀደም ብሎ አፍሪካ ሀገሮች ከቅኝ ግዛት ለመላቀቅ ትግል ላይ ኢትዮጵያ የተለየ ቦታ ስለነበራት በእኛ ነፃነቷን ጠብቃ የነበረች ሀገር ተባበሩት መንግስታት መስራች ሀገር እንደመሆኗ የግርማዊነታቸው ደግሞ ከፍተኛ የበሰለ አመራር ተጨምሮበት የእሳቸው ሹማምንት እንደ አምባሳደር አያሌው ሌሎችም በዛ ውስጥ ያደረጉት እንቅስቃሴ ነው። ለአፍሪካ ሀገሮች ነፃ ለመውጣት ያደረጉት እንቅስቃሴ ነው። ከዛም በላይ በከፍተኛ እንቅስቃሴያቸው የአፍሪካ አንድነትን ለመመስረት የተደረገው እንቅስቃሴ ነው ነው እና የአፍሪካ አንድነት ድርጅት ነፃ ከወጡ በኋላ ዋናው አፍሪካ አጉር አንድ የራሳቸው የሆነ ማህበር እንዲቋቋም ብዙ ከዛም ቀደም ብሎ የተደረጉ እንቅስቃሴ የነበሩ ያንን በአንድነት ለመመስረት በጣም ረቂቅ በሆነ ዘዴ መተመላበት አካሄድ ከሰሩት ዲፕሎማቶች አንዱ አምባሳደር አያሌው ናቸው። በሌሎችም እንዲሁ ለምሳሌ ከሶማሊያ ጋር በነበሩ ግጭቶችና ግንኙነቶች ሶቪየት ሕብረትንም በሚመለከት ብዙ የሰሯቸው የዲፕሎማሲ ስራዎች እንዳሉ ሲነገርላቸው ቆይቷል። ዶክተር ፍቅረ ማርያም አምባሳደር አያሌው ኢትዮጵያ ቢወጣ በኋላ ኢትዮጵያ ገለልተኛ ፖሊሲዋን ይዛ እንድትቆይ ረዱና ይታገሉ ከነበሩት አንዱ ናቸው እና ኢትዮጵያ የማንም ሀገር ጥገኛ ሳትሆን ክብሯን ጠብቃ የገለልተኛ ፖሊሲ አቋሟን ጠብቃ እንድትኖር ካደረጉት ዲፕሎማቶች አንዱ ናቸው። ይሄ አብዮቱ ከጀመረ በኋላ በጣም ከባድ ሁኔታ ነው። ምክንያቱም ዓለም በሁለት ጎራ ተከፋፍሎ ስለነበረ እና ኢትዮጵያ በሶማሌ ወረራ ምክንያት ወደ ሶሻሊስት ካምፕ ሄዳ ነበር እና ያ የገለልተኛ ፖሊሲ አቋም ለሚከተሉት ዲፕሎማቶች ከፍተኛ አደጋ ጭምር እያደረገ ነው። እንዲሁም ግድያ ሙከራ ሲደረግባቸው ከዛ ሀገር የተያዘ ነው። የሆነ ሆኖ አምባሳደር አያሌው ሞቃዲሾ አምባሳደር ሆኖ ሲሰሩ የኢትዮጵያ አብዮትም ተጀምሮ ነበር። ሶማሊያ ከሶቪየት ህብረት በገፍ መሳሪያ ባህር ጌሳ በኩል ይጎርፍላት ነበር። ይሄ ዞሮ ዞሮ ኢትዮጵያ ላይ ወረራ ለመፈጸም የታቀደ መሆኑን በመገንዘብ የኢትዮጵያን አመራር ይሄ ነገር ወዴት ነው የሚሄደው? እና አስቸኳይ ዝግጅት በዲፕሎማሲም ሆነ በሌላም እንዲሆን ያደረጉ በከፍተኛ ድካም የታገሉ ሊቅ ናቸው እና ይሄ ነው። ከዛ በኋላ የመከላከያ ሚኒስትር ሆኖ ነበር። ከዛም በኋላ ወደ አሜሪካም ተመድበው በአምባሳደርነት ካገለገሉ በኋላ ነው ወደ ስደት ሊበቁ የቻሉ። አይዲዮሎጂያቸው፣ ዶክትሪናቸው በሙሉ ከብሔራዊ ጥቅም ጋር የተያዘ ነው እና አሜሪካ ሀገር በሚሄዱበት ጊዜ ኢትዮጵያ በኩልነት ከአሜሪካ ጋር መልካም ግንኙነት እንድትፈጥር ለማድረግ ነው እዛ የተላኩት። ይሄ ኢትዮጵያ ውስጥ ካሉት አንዳንድ ፋክሽንስ ወይም ግሩፖች እነሱን አያስደስታቸው። እንደዚህ በጣም ከፍተኛ እውቀት እና ብልሃት ያለው ዲፕሎማት በአሜሪካ መመደብ አሜሪካን ከኢትዮጵያ ጋር ሊያፋቅር ሊያስማማ ይችላል የሚል አዝማሚያ ሊፈጥር ስለሚችል በዚህም ምክንያት ነው የግድያ ሙከራ የተደረገባቸው። ከዛ በኋላ ለምክክር ወይም ለሌላ ተብሎ ቢጠሩ እርግጠኛ ነኝ አደጋ ሊኖር ይችላል። እንግዲህ ይሄ በጣም የታወቀ ነው። ወረራ በሚፈጸምበት ጊዜ አምባሳደር አያሌውን ብቻ ሳይሆን፣ ሌሎችም ዲፕሎማቶች ለምክክር እንዲመጡ ነበር። ትዝ እንደሚለኝ እኔ ውጭ ጉዳይ ነበርኩ የዛን ጊዜ ምክክሩ ኢትዮጵያ ካምፕ ልትቀይር ስለነበረ ወደ ሶቪየት ወደ ወደ ሶሻሊስት ያን ጊዜ የሁለቱ ፕሮክሲ ወር ሶማሊያ ከአሜሪካ ጋር ኢትዮጵያ ደግሞ ከሶሻሊስት ጋር ስትሆን እስከተወሰነ ድረስ ኢትዮጵያ ከሶቪየት ሕብረት ጋር መሳሪያ እንደማታገኝ ብታገኝም ራስን ለመከላከል ብቻ የሚበቃ መሆኑን እና በተለይም ደግሞ የኩባ ወታደሮች ኢትዮጵያ ለመኖራቸው እንዳይታወቅ ይሄን ለማመካከል ነበረ አምባሳደሮቹ የተጠሩ። እና በዛን ጊዜ አምባሳደር አየሌውን ብቻ ሳይሆን ሌሎችም ፈቃደኛ ባለመሆን በስደት ቀርተዋል። እርግጥ ነው ደሞያ በጣም በትንሽ ሁኔታ ነው ልንገናኝ ቻል ነው። የሆነ ሆኖ የእሳቸውን ብቻ ሳይሆን የሌሎቹንም የኢትዮጵያ ዲፕሎማቶች ያደረጉት ከፍተኛ ሚና በማወቅ እንደ ሊዘከር ና በመጽሐፍም ተዘክሮ ሊጻፍ ይችላል ና መሆንም አለበት የሚል አቋም ነው ያሉ። ልጃቸው ዶክተር ምህረት አያሌ ማንደፍሮ በጸሎተ ፍትሐት ስነ ስርአታቸው ላይ በመታሰቢያ ባደረገችው ንግግር የህይወት ታሪካቸውን ያባቴን ድምፃቸውን በየጊዜው እየቀዳሁ መዝገብ ይዣለሁ ብላ ስትናገር ነበር። እንግዲህ መጽሐፍ እንዲጽፉም ለአግባባ ሞክሬ ነበር ብላለች። ለቀሪው ትውልድም ለመጪ ዲፕሎማቶችም ትምህርታዊ የሚሆን ሰነድ ይወጣዋል ብዬ ተስፋ አድርጋለሁ። የወቅቱና የወደፊት የዲፕሎማሲ ሰዎች ምን ይማራሉ? እነ አምባሳደር አያሌውን ከመሳሰሉ ጎምቱ ዲፕሎማቶች አሁን ያሉት ዛሬ ኢትዮጵያ የአፍሪካ ዲፕሎማቲክ ማዕከል ነች ስንል በእናቶ አያሌው ማንደፍሮ እና በሌሎችም በእናቶ ከተማም ድካምና ድንቅ በሆነ ስራ የተገነባ መሆኑን ማስታወስ ይገባናል። እና ማስታወስ ብቻ ሳይሆን እነሱ እንደዛ ተከብረው ኢትዮጵያንም አስከብረው የኢትዮጵያን ዲፕሎማሲ ከፍተኛ ሚና እንዲጫወት የቻሉበት ምንድን ነው የሚለውን ሁልጊዜ ማስታወስ ያስፈልጋል። ዲፕሎማሲ የአንድ ወቅት የአንድ ጊዜ ሳይሆን ከረጅም ትውልድ የመጣ መሆኑን በመገንዘብ ይሄ ተዘክሮ በመጽሐፍ ወጥቶ ማየት ለኢትዮጵያ ዲፕሎማቶች አሁን ላሉት ጥሩ ቱል ነው ነው። ትምህርት ጥሩ ትምህርት ነው። መልካም እንግዲህ ዶክተር ፍቅረ ማርያም ጸሀይ ለሰጡን ቃል እጅጉን አድርጌ አመሰግናለሁ። እኔም አመሰግናለሁ። ቆንጆ የሜሪላንዷ ደብረገነት መድሀን ያለም ቤተ ክርስቲያን በሕግ ጸንታ ጠብቃ እንድትቆም ያደረጉ አባቶች አንዱ ያሏቸው ደግሞ የቤተ ክርስቲያኒቱ የአስተዳደር ቦርድ ፕሬዚደንት አቶ አቤል ጋሼ ናቸው። እሳቸውን የመሰሉ ጎምቶዎች ማጣት እጅጉን ያጎላል ብለዋል አቶ አቤል የቮይስ ኦፍ አሜሪካ እኒህን ታላቅ አባት ለመዘከር ምድል ስለሰጣችሁን ከፍ ያለ ምስጋናዬን ላቀርብ እወዳለሁ ክቡር አምባሳደር አያሌው ማንደፍሮ በተለይም በዚህ በምኖርበት አካባቢ ኢትዮጵያዊነትን አግዝፈው በስብእናቸው የሚያሳይ ታላቅ አባት ነበሩ ከታሪክ አንጻር ከፖለቲካ አንጻር በጠቅላላ በአለም ያላትን ኢትዮጵያ ጉልህ ሚና ስለሚያውቁ በስደት በምኖርበት ሀገር ይህን እንዳንረሳ ጠንቅቀው የሚያስተምሩ የሚያሳውቁ ታላቅ አባት ነበሩ። በደብረ ገነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአለፉት አርባ ዓመታት ጀምሮ ታለ ቤተክርስቲያን ውስጥ ጠቅላላ ጉባኤ በስርዓት ተደራጅቶ ህዝቡ የሀገሩን የሃይማኖት ስርዓት ከዚህ ካለው ከሀገሩ ስርዓት ጋር አዛምዶ በትክክል በህግ ቀርጾ የሚተዳደርበትን ሁኔታ ለመፍጠር በሚያስፈልገው ሰዓት በክቡር አምባሳደር ያ ያሉ ሰዎች በመገኘታቸው ጥርት ያለ የህግ ስርዓት ነድፈው በስርዓት የተመራ ከፍ ያለ ማማላይ የሚተዳደር ቤተክርስቲያን እንዲሆን ያደረጉ ትልቅ አባት ነበሩ። አንዲት እንደዚሁ ከአምባሳደር አያሌው ጋር በቤተ ክርስቲያኑ በኮሚቴዎችና በተለያዩ ስራዎች ያገለገሉ ሴት የምስክርነት ቃላቸውን ሲሰጡ፣ ሳንቲም ከመቁጠር አንስቶ ለቤተ ክርስቲያኖቹ የሚያስፈልጉትን ማናቸውንም ስራዎች እኔን አይመጥንም ሳይሉ አብረውን ያገለገሉ ናቸው ብለው ሲያመሰግኗቸው ሰምቻለሁ። ይሄ ቅድም ያልኩትን ገጽታቸው ነው። ለሁላችን እንደ ሀብት እንደ otro, y te y... ትህትናውን ነው። ቁም ነገሩን ነው። ዝቅ ብሎ ሌሎችን የማገልገል ሌሎችን የማክበር እንግዳም የመቀበል ስርዓቱን ነው። እንዲህ ያሉትን ትልልቅ ፈርጥ የሆኑ የሀገራችንን ህዝባችንን ባህሎች ከተማርንባቸውና ካሳዩን ሰዎች እንደነዚህ ያሉ ታላላቅ አባቶች ናቸው። ቤተክርስቲያን የትህትና ቦታ መሆኗን በማወቅ የሚያስፈልጋትን በተለይ ደግሞ በስደት መጠን በምኖርበት ጊዜ ከሀገራችን ያሉ ስርዓታችንን ለወጣቱ ለማስተማርም ቢሆን በጠቅላላውኑ አካሄዳችንን አሳምረን የኢትዮጵያዊነት ገጽታችን የከበረ የጨዋ ስርዓት ያለው ወንድና ቅ እነዚህ አባቶች የሚመክሩ የሚገስጹ ናቸው። በቤተክርስቲያን ውስጥ በሚመጡ ስራዎች በማንኛውም መልክ ውስጥ እኔ ከፍ ያልኩ ነኝ ወይም አምባሳደር ነኝ ወይም እንደዚህ ነኝ ከፍ ያልኩ ነኝ ብሎ የሚል አይነት ገጽታ የላቸውም። በሁሉም ቦታ በትህትና በተመደቡበት ቦታ የሚያገለግሉ ሌሎቻችንን ደግሞ አካሄዳችንን አሳምረ እንድንህድ የሚገስጹ የሚያስተምሩ ናቸው እና ከዚህ አንጻር ነው እንግዲህ የኒህ አባት ጉምትነት የሚለካበት ወይም ታላቅነታቸው የምናውቀው። ይሄ አሁን ያለው ትውልድ ለኢትዮጵያ ያለው ቀናኢነት የሚለካው ከአባቶቹ የወ የወረሰውን ስርዓት ከአባቶቹ የወረሰውን አርበኝነት ከአባቶቹ የወረሰውን የነጻነት መንፈስ ማራመድ መቻሉ ሲታወቅ ነው። በዚህ አንጻር በተለይ የነክቡር አምባሳደር አያሌው ትውልድ ላለፉት አምሳ ስልሳ አመት የነበሩት ኢትዮጵያ ሕልውናዋ በተደፈረበት ጊዜ ራሳቸውን አሳልፈው በጦር ሜዳ ከተሰለፉት ጀምሮ እንዲሁም ደግሞ ዘመናዊ ኢትዮጵያ በዓለም ላይ ማንነቷን በምታሳውቅበት ባለፉት አምሳ ስልሳ ሰባ አመታት ውስጥ በዲፕሎማሲ ዙሪያ በተለያዩ ቦታዎች በየቦታው ቆመው የኢትዮጵያን ማንነት ያሳወቁ ታላላቅ አባቶች እንደነዚህ አባቶች ናቸው። እነዚህ አባቶችን ማጣት በማን ተተክተዋል? ይሄ ትውልድ እንደነሱ የሰሩትን ስራ ይሰራል ወይ ነው። በተለይ ዛሬ ኢትዮጵያ መስቀለኛ መንገድ ላይ በተቀመጠችበት ጊዜ ያቆዩልንን አባቶቻችንን የማሰብ ነገር ይመጣል። በዚህ መነጽር ውስጥ ነው እንደ ክቡር አምባሳደር አያለ ያሉ አባቶች ምን ለካው ከዚያም አልፎ ተርፎ ደግሞ እንዲህ ወደ ለፉት ሀምሳ ዓመታት እንደምታውቂው ኢትዮጵያውያን ከሀገራቸው ወደ ውጭ የጎረፉበት እና በተለያየ ቦታ በተለይ በዚህ በዋሽንግተን ዲሲ በጣም ትልቁ ቁጥር የሚገኝበት ነው። በዚህ አካባቢ ስንኖር ሀገራችንን፣ ባህላችንን፣ ታሪካችንን ይዘን እንደ ሌላው ሕዝብ ከፍ ብለን እንድንታይ በማህበራት ስንደራጅ ራሳችንን በተለያዩ ማህበራዊ ባህላዊና በተለያዩ ሃይማኖታዊ ጉዳዮች ላይ ስንገለጽ ተስማምተን ተግባብተን እንድንሄድ ያደረጉን እንደነዚህ ያሉ አባቶች ናቸው። እንደነዚህ ያሉ አባቶች ከፊታችን ሲጠፉ ልክ ትልቅ ዋርካ የተቆረጠ ያክል፣ ከዚህ አንጻር እውነት ነው ሀዘናችን ከፍ ያለ ነው። የኢትዮጵያ ማኅፀን አሁንም በዚህ በኩል ሌሎችንም ወጣቶችንም ፈለጉን ተከትለው የሚሄዱ እንደሚፈጥርና እንደሚኖርም ኢትዮጵያም ከፍ ባለ ማዕረጓ ወደፊትም እንደምትና የነዚህ አባቶች ስራና ቀናይነት ወደፊትም ይቀጥላል የሚል አቶ አቤል ጋሼ እርሶንም፣ የቤተ ክርስቲያኒቱን ቤተሰብም እንደዚሁ መጽናናትን እንዲያገኝ እንመኛለን። በጣም አመሰግናለሁ። በጣም እግዜስርልኝ። በጣም አመሰግናለሁ። እግዜር ያክብርልኝ። ለአምባሳደር አያሌው ማንደፍሮ ቤተሰብ፣ ለወዳጅ ዘመዶች ሁሉ መጽናናትን እንመኛለን። እንግዲህ የእድሜም የሙያም እኩዮቻቸውን ቤተሰቦቻቸውንም ጨምሮ በሌላ ጊዜ ለማግኘትና ለማነጋገር እንሞክራለን። አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። የወጣት አፍሪካውያን መሪዎች ተነሳሽነት መርሃ ግብር ከእንግሊዝኛ መጠሪያው ምህፃር ያሊ በቀድሞ የደቡብ አፍሪቃ የነፃነት ታጋይ ኔልሰን ማንዴላ ስም የሰየመው የቀለም ትምህርትና የመሪነት ስልጠና ከሰሞኑ ተጠናቋል። ከ30 በላይ ኢትዮጵያውያን ወጣቶች በመርሃ ግብሩ ላይ ተሳትፈዋል። ከመካከላቸው ከአራቱ ጋራ ሀብታሙ ስዩም ቆይታ አድርጓል። ስለቀሰሙት ቁም ነገር፣ ስለ መጪው ዘመን ትልማቸው ተጨዋውተዋል። የማንዴላ ዋሽንግተን የወጣቶች የጉድኝት ወይንም የትስስር መርሃ ግብር በየዓመቱ በመቶዎች የሚቆጠሩ ወጣት አፍሪቃውያን የሚሳተፉበት የቀለም ትምህርትና የሙያ ሥልጠና መርሃ ግብር ነው። ዘንድሮ ከ30 በላይ የሆኑ ኢትዮጵያን ከተለያዩ ዘርፎች ተመርጠው አይነተኛ የግንኙነትና የመማማር መድረክ በሆነው መርሃ ግብር ላይ ታድመዋል። ዛሬ ከነሱ መካከል ከአራት ወጣቶች ጋር ስለነበራቸው ቆይታና ስለ መጪው ዘመን እቅዳቸው አጭር ውይይት አሰናድተናል ራሳቸውን በማስተዋወቅ ይጀምራሉ ናሚ ተሾመ ባላለው መባላለው በሞያዬ ሀኪም ነኝ በማህበረሰብ ጤና ዙሪያ ስፔሻላይዝ አድርጌ ነው የምሰራው በኢትዮጵያ በነበረኝ ቆይታ ገና ከህክምና ትምህርት ቤት ጀምሮ የበጎ አድራጎት ድርጅት ከተወሰኑ ጓደኞቼ ጋር አቋቁመን በሱ ዙሪያ እንሰራ ነበረ ስሜ ነፍታሌን ፍቅሬ ይባላል አዲስ አበባ ልጅ የምሰራው ዲጂታል ማርኬቲንግ ላይ ነበረ ጸደይ ግርማ እባላለሁ። የህግና የሥርዓተ ፆታ ባለሙያ ነኝ። የተለያዩ ድርጅቶች ውስጥ በሰብአዊ መብት ባለሙያነት፣ በአሰልጣኝነት፣ በተመራማሪነት አሁንም ደግሞ በተባበሩት መንግሥታት የስደተኛ ከፍተኛ ኮሚሽን እየሰራው እገኛለሁኝ። ያሲሪዮኒስ እባላለሁ የሬድዋ ልጅ ነኝ የምሰራው ጅጎል ሆስፒታል፣ ጥንታዊው የመጀመሪያ ሆስፒታል ሀረር ውስጥ የተቋቋመ በ1894 እዛ ነው ምሰራው እዛ ሆስፒታል ውስጥ ላለፉት ዘጠኝ ዓመታት እንደ ክሊኒሽያን፣ እንደ ሜዲካል ዳይሬክተር፣ እንደዚሁም ደግሞ እንደ ስራ አስኪያጅነትም ሰርቻለሁ። ሁላችሁንም በጣም አመሰግናለሁ። ከ48 የአፍሪካ ሀገራት የመጡ ወደ ሰባት መቶ ሰዎች ናቸው በዘንድሮ መርሃ ግብር ውስጥ ተሳታፊ ሆኑት። እያንዳንዳቸው የራሳቸው ሀሳብ፣ የራሳቸው ፍልስፍና፣ የራሳቸው ልምድ ይዘው ነው የመጡት። እናንተ እንግዲህ እንደ አንድ ኢትዮጵያዊ ወጣት በዚህ መርሃ ግብር ላይ ስትገኙ ሰምታችሁት ይህም አለ ለካ ወይም እንደዚህ የሚታሰባለ የምትሏቸው የተወሰኑ የሚረቡ ሀሳቦችን ወይም ቁም ነገሮችን ያገኛችሁ ይመስለኛል። በየራሳችሁ ዘርፍ ውስጥ ያገኛችኋቸውና የማትረሳቸውን ሀሳቦች አጋሪ ከናኦሚ ልጀምር። አመሰግናለሁ። በነበረን ቆይታ እርስ በርሳችን ከሌሎች አፍሪካ ሀገር ከመጡ ፌሎች ወጣት ሊደሮች እንዲሁም ከየትምህርት ቤቶቻችን በጣም ብዙ ነገሮችን ቀስመናል። በጣም ፓክድ የሆነ ፕሮግራም ነበር። ብዙ ነገር አግኝተናል። ጤና ፖሊሲ፣ ማህበረሰብ ጤና ላይ ብዙ ነገር ፍላጎት አለኝና በሱ ዙሪያ በጣም የተማርኩት የምለው ነገር በኮሚኒቲ ውስጥ በነበረኝ ቆይታ የተለያዩ በጣም ጥቂት የሚመስሉ ግን ልዩነቶችን ሲያመጡ የነበሩ ፕሮጀክቶችን አይቻሉ። ለምሳሌ በስነ ጾታና ወጣት ወይም አዶለሰንት በሚባሉት እድሜ ግሩፕ ዙሪያ ላይ ያጠነጠኑ የተለያዩ ክሊኒኮች ወይም ኮሚኒቲ ሴንተሮች ሊሆኑ ይችላሉ እና በጣም በትንሽ ፈንድ እንዴት አድርገው የጤና ትምህርትን እንደገና ለወጣት ተስማሚ የሆኑ የስነ ጾታ ሴንተሮችን እንዴት እንዳቋቋሙ እነዚህን ነገሮች ሳይ፣ እንዲሁም ደግሞ አብሮኝ ከነበሩ ፌሎች ውስጥ በሀገራቸው ከጅቡቲ ጀምሮ እስከ ጋና፣ ታንዛኒያ ከሎካል ኢኒሽቲቭ ተነስተው በጣም ብዙ የሰሩ ሰዎች ነበሩ እና ከነሱም እንዴት እነዚህን ነገሮች ከትንሽ አንስቶ ኢምፓክት ማምጣት እንደሚቻል ብዙ ነገር ተምሬያለሁ። ነፍታለም ፍቅሬ፣ አንተ እንግዲህ በ መረጃ ሳይንስ ላይ ነው እንቅስቃሴ የምታደርገው። ከእሱ ጋር በተያያዘ ጭንቅላት ውስጥ የቀሩ የሌላ ሀገራትን ልምዶች ውስጥ ያጋራል። በሁለት ዘርፍ ነው ያው፣ ከሌሎች አፍሪካ ወንድሞቻችን ጋር ጊዜ ሳሳልፍ ያየሁት ምንድነው ችግራችን በጣም ይመሳሰላል። የተማርኩት ነገር ምንድነው መክናየት አይፈጥሩም። ይሄ ነው ችግሩ። እንደዚህ እያደረግን ነው ነው የሚሉት። እሱ ለእኔ ትልቅ ትምህርት ሆኗል። አንዳንድ ኢትዮጵያ የራሳችን ደሴት የሆንን ይመስለናል። መስለና አምናለሁ ምናለ እንጂ ብዙ ችግር እኛ የሚያጋጥመው እነሱ የሚያጋጥማቸዋል። አቲቲዩዱን ግን ትንሽ ይለያል ብዬ አምናለሁ። እነሱ ሶፍ ለማድረግ ይጥራሉ። ስለዚህ ከነሱ ምንማር ይመስለኛል። በበኩሌ አሁን የሄድኩበት ኖርዝ ዌስተርን ዩኒቨርሲቲ የሚባል ነው እና ከአሜሪካ ስር ዩኒቨርሲቲዎች አንዱ ነው። ይሄ ሪሰርችን ዴቨሎፕመንት ላይ እና እዛ ያለን ኬሎግ ቢዝነስ ስኩል ነበርኩ ስድስት ሳምንት ነው የቆየ ነው። እዛ አእምሮ ውስጥ የተቀረጸው ኢንኩቤተር ምን ማለት እንደሆነ በደንብ የተረዳው ቺካጎ የሄድኩ ጊዜ ነው። ኪቤተር የአንድ ሰውን ሀሳብን እንዴት አድርገን ነው እስከሚፈለፍል ምንረዳው እና ሲረዳው ምንድ ነው የተለያዩ ፓርትነሮች እንዴት ነው የሚረዱት፣ እነሱም እንዴት ነው ቤኔፊት የሚያደርጉት ነው። እኔ የነበርኩት ነብራስካ ሊንከን ዩኒቨርሲቲ ነበር። እዛ ያሉት ነዋሪዎች ያላቸው ክብር ነብራስካ ዩኒቨርሲቲን እንደ አንድ ተቋም ሳይሆን እንደ ሁላቸውም ተቋም የሚቆጥሩት ነገር ባገኙት አጋጣሚ ሁሉ የሚደግፉበት ሁኔታ ይሄ የባለቤትነት ስሜታቸው በጣም ነክቶኛል። በተሰማራሁበት በሰብአዊ መብት በስርዓተ ጾታ ላይ እንዴት አስተሳሰብ መቀየር እንደሚቻል ችግሩን ገና ሳይሰማ ማህበረሰቡ እኔ ምን አደርጋለሁ ብሎ ያደረገውን ነገር ተገንዝቢያለ። የተለያየ አስተሳሰብ ካላቸው ፌሎዎች ጋር አብረን ስንማር እርስ በራሳችን ያለን መስተጋብር፣ እርስ በራሳችን የመማማር ሁኔታ የሌሎች አፍሪካ ሀገሮችም እማናውቃቸው ብዙ ነገሮች ያውቀናል። ስለ ሀገራችን ያሉ ስርዓቶች፣ የሃይማኖት፣ የባህል የተለያዩ ልውውጥ መድረኮች ነበሩ። በዚህም ሀገራችንን በተቻለ መጠን አስተዋውቀናል። ሌሎች ሀገሮችም ያሉባቸውን ተግዳሮቶች እንዴት እንደሚያዩ እንዴት ሀገራቸውን እንደሚያስተዋውቁ እና እኛም እንዴት ማድረግ እንዳለብን ተምራለሁ። ያሲሩ እኔ ቴክሳስ ውስጥ ነበርኩና ሳውዘን ሆስፒታሊቲ ነው ሞርፍ ያየሁት። ለስራ ያላቸው ቁም ነገረኝነት ለሰዓት ብቻ ሳይሆን ለስራ ለሰው። ሌላኛው ደግሞ መልቲ ዳይቨርስ የሆነ አይዲያዎች ያለ ስሜት ስሜታቸው እንዴት እንደሚያስተዳድሩ ትልቅ ትምህርትም የወሰድኩበት ነገሮች አሉ። ሌላው ደግሞ ሲስተሞቻቸውን በጣም አድንቅ የላቸው ደነቀኝ ያደነቀኝና ኢቨን እኛ መውሰድ የምንችለው ብዙ የኢኮኖሚክ ሲስተሞቻቸው፣ የግብይት ስርአታቸው፣ የጤና ስርአታቸው፣ ስፔሻል ሆስፒታሎችን ለመግኘት በጣም ጎብኝተናልና የጤና ስርአታቸው እንደ ኩባባት ሆነ ስርአቱ ወደ ከሲስተም ዋይስ ደረጃ ያለው አመላለስ ስርዓታቸው የሚመስለው ከቴክኖሎጂ ጋር ከእድገት ጋ በሚሄድም ዋና ግ ትልቁ ነገር ምንድን ሶፍትዌራቸው ነው። ሶፍትዌራቸው በጣም ጠንካራ ነው። ማለት አስተሳሰባቸው አትቲዳቸው ላላቸው ነገር ከባድ ነው። ከፖሊሶች ጋር እንዞራለን። በዛ ላይ አንዱ ሲያጠፋ ኦልሞስት ዊዝን ትሪ ሚኒትስ አስቆመው መጣ፣ ትኬት ሰጥተው አለቀ። ዳሴ ሌላ ምንም ነገር አልነበረም። አይ ዊሽ ይሄ ሀረር ላይ ድሬዳዋ ላይ ደስ ይለኛል። የህግ በላይነት እና የጸጥታ በጣም ደስ ይለኛል። እንግዲህ ከኢትዮጵያን የመጣችሁት ኢትዮጵያ ባለፉት ጥቂት ዓመታት ፖለቲካ የወለዳቸው ኢኮኖሚውም እንዲሁም ማህበረሰቡ በአጠቃላይ የፈጠራቸው ችግሮችን አስተናግዳለች። ኢትዮጵያ ከግማሽ በላይ እንግዲህ ወጣት የሚኖርባት ሀገር ናት። አሁን ያለውን ችግር የሚቀርፉ የተሻለች ኢትዮጵያን ለመፍጠር የሚያግዙ ሀሳቦችን በቆይታችሁ ውስጥ ከሌሎች ሰምታችኋል ወይ? ሰምተናል። አንደኛው አሁን ሄል አሁን ካለው ፖላራይዜሽን አንዱ ትልቁ ተብሎ በእንግሊዝኛ ታድሞ ፖፑሌሽን ዲቪደንድ ይባላልና ባደገ ቁጥር እና እንደዚያም የሞት ደረጃ ሲቀንስ፣ ጥሩ ቅድም እንዳልኩ ብዙ ወጣቶች ይፈጠራሉ። ጉልበት ያላቸው ሞቃት ኢነርጂ ያላቸው ወጣቶች ይኖራሉ። አዳት ታይም ላይ ኢኳል የሆነ በፖሊሲ ደረጃ ብቻ ነው። በአተገባበር ላይ ስራ አጥነት ሲበዛ የሪሶርስ አን ኢኳል መካፈል ሲበዛ ቁጭትና ቁጣን ያስከትላል። ስለዚህ ወጣቶች ናቸው። ወጣት ደግሞ ሲቆጣ እያየንበት ደረጃ እኛ እያየነ ነው። ሌሎች ሀገሮች እንደ ቻይና አይነት ኦር ደግሞ እንደ ኮሪያ እንደ ቬትናም፣ እነዚህ ወጣቶቻቸውን ወደ ስራ በማስገባት በትምህርት በመያዝ አሁን ያሉበትን ሀገር እንዲቀይሩ ነው ያደርጋቸው። ስለዚህ አሁን አንደኛው ትልቁ ነው እንደ ኢትዮጵያ፣ በፖሊሲ ደረጃ ጥሩ ጥሩ ፖሊሲዎች አሉ ግን ተግባራዊ ናቸው ወይ መሬት ላይ? ለምሳሌ ከትምህርት እንጀምራለን። በትምህርት ከጥራት ጋር ከትምህርት ስርዓት ብቻ ሳይሆን ጥራት መራሱ። ከዛ ሁለተኛ የስራ ፈጠራ እድልና ማርኬቲንግ ላይ አብዛኛው ወጣቶች ስራ አጦች ናቸው። ስለዚህ ስራ አጥ ሲሆን ለተለያዩ መጥፎ ነገሮች ይጋበዛሉ። ከሶስት ጀምሮ ወደ ሌላ ይጋበዛል። የራበው ወጣት ደግሞ የሚይዘው ነገር እንደሌለ በአይናችን ያየነበት ነገር ምን ያህል ጥፋቶች እንደተሰሩን ባህር ላይ ስፔሻ ጤና አመራር ነኝ ስራ ስለስከ ያለው ራሱ ምን ያህል ቻሌንጅ እንዳነበር ለምን ከመፈናቀሉ ጀምሮ በጣም ይከብድ ነበር። አብዛኛው ደግሞ ቪክተሞቹ ወጣቶችም ናቸው። እንደገና የሚጠቀሙ ወጣት ነው የችግሩ ቀበጥቀበች በመጀመሪያ ደረጃ ወጣትን ህፃናቶች ናቸው እና እናቶች ናቸው። አብዛኛው እናቶችም እንደዛ ይጎዳሉ። ስለዚህ ምን ያህል የወጣት ጉልበት ሀይል እንዳለው እና ወጣትን ከተጠቀምን ኢትዮጵያ እንዴት እንደ ሀገር መቀየር እንደምንችል እነዚህን ኮንሴፕቶች ያየንበት ነው። ቴዎሪቲካል ያለ ፕራክቲካ ስፔሻ በሳይት ቪዚቶች ሁለተኛ ነገር ደግሞ እንደዛው የእስር ቤት ኢንስቲቱሽናቸውን ጎብኝቻለሁ። የለበክ ከዛ ሀገር ለበክ ቴክሳስ ቴክ ዩኒቨርሲቲ ያዘጋጀው ነው። ዲቴሽን ሴንተሮቻቸውን አይተናል። ስለዚህ በጣም የመታሰር ሰርኩሌሽን ነበራቸውን እንዴት እንደቀነሱት። ስለዚህ ከተብሎ ኢኒሼቲቭ ለሱሰኞች እና ለወጣቶች ስፔሻል የሆነ ፕሮግራም አላቸው። ተመልሶ እስር ቤት እንዳይገቡ እና ከወጡ በኋላ ፕሮዳክቲቭ እንዲሆኑ የራሳቸው ፕሮግራሞች አላቸው። ስለዚህ ማሰር ብቻም ሳይሆን የታሰረበትን ምክንያት ከምንጩ ማ ያደርጉታል። ስታየው እነዚህ ነገሮች ምን ያህል ላይ ትናንሽ ሊመስሉ ይችላሉ፣ ግን ኢምፓክታቸው በጣም የጎላ ነው ማለት ይችላሉ። ጸደይ ሴኔታሪ መተዋወቅ እድል ነበረን። ብዙ ሲስተሙ እንዴት እንደሚሰራ የተለያዩ ገለጻዎች ተደርገውና የተለያዩ ኢቨንቶች ላይ የመሳተፍ የከተማ ነዋሪዎችን በተወሰነ መልኩ የማናገር እድል ነበረን። ከዚያ የተማርኩት ምንድን ነው እንደ ግለሰብ የራሳቸውን ሪስፖንሲቢሊቲ የሚወስዱ ሰዎች ለምሳሌ ያክል ያሉ ክፍተቶችን አይተው እኔ ምን ማድረግ እችላለሁ የሚለውን ነገር ወስደው አካባቢያቸውን፣ ሁኔታቸውን የቀየሩ የተለያዩ ችግሮች መፍትሄ የሰጡ አብረን የነበሩ ፌሎች ነበሩ። እዛም የተዋወቅናቸው የህግ አውጪ፣ የተለያየ ቦታ የሚሰሩ ባለሙያዎች ነበሩ። ይህንን ክፍተት እኔ ምን አደርጋለሁ። አሁን እኔ የምሰራበት ጾታን መሰረት ያደረገ ጥቃት ላይ ነው። እዛ ላይ ሁልጊዜ ለምሳሌ ያክል እንሰበሰባለን። የተለያዩ ነገሮች ይደረጋሉ። የሚመለከታቸው አካላት የሆነ ነገር ማድረግ አለባቸው ይባላል። የሚመለከታቸው አካላት ግን እኛ ነን። ስለዚህ በግለሰብ ደረጃ ማድረግ የምንችላቸው የተለያዩ ነገሮች አሉ። ትኩረት ሰጥተን ብንሰራ ብዬ አስባለሁ። እንደ ግለሰብ መረጃዎችን ስንወስድ፣ መረጃ ስናስተላልፍን መጠንቀቅ አለብን። ሳይመን ሲኒክ የሚባል አለ የታወቀ እነዚህ ሊደርሽፕ ላይ የሚያወራ እና ምን ይላል? መሪን አትከተል፣ የመሪውን ሀሳብ ተከተል ይላል። ለምን? የፈለገ አይነት መሪ ሰው ነው። ሰው ይሳሳታል። አንድ ቦታ ላይ ሊያስኮርፈን ይችላል፣ እንደ ሰው ማለት ነው። ሀሳብ ግን ከተከተልክ ማንም ሰው ይሁን ያንን ሀሳብ የአንተ ሀሳብ አድርገህ ነው የምትከተለው። የኢትዮጵያ ህዝብ እውነቱን ለመናገር ጥሩ ነው። ሰው ነው እና ጥሩ ሀሳብ መከተል ይፈልጋል። ያንን ሀሳብ ከተከተለ ወጣቱ የራሱ አለቃ ከሆነ ወደፊት ችን ችግር ጊዜ ካሳለፍን በኋላ ወደ ጥሩ መንገድ ምንሄድ ይመስለኛል። ኢትዮጵያ አሁን ያለንበት የሀገራችን ሁኔታ እድልና አቅም ሊገናኙ በጣም ጥቂት የቀራቸው ጊዜ ይመስለኛል። እና ይህንን ዊንዶ መሙላት የሚችለው የእውነት ወጣቱ ብቻ ይመስለኛል። አሁን ባለንበት ሁኔታና የተሻለ የመናገር መብታችን የተጠበቀበት ጊዜ ነው እና ሁላችንም በተሰማራንበት ዘርፍ ከጤና እስከ ኤዱኬሽን እስከ ቴክኖሎጂ ማንኛውም የስራ ዘርፍ ላይ ፖሊሲዎች ኢምፓክት እንዳላቸው እናውቃለን። ይህንን ፖሊሲ ደግሞ መጠምዘዝ፣ ማዞር፣ ሞዲፋይ ማድረግ የምንችልበት እድል ተሰጥቶናል። ከፊታችን የሚመጣ ምርጫ አለ። እዚህ ሀገር እኔ ዩኒቨርሲቲ ኦፍ ደላዌር ነበር ላለፉት ስድስት ሳምንት የቆየሁት እና በቆይታዬ የሴኔተሩ ዲሲ የሚቀመጠው ሴኔተር አግኝቶን ነበር። እና ህዝቡ መሪዎቻቸውን እንዴት አካውንተብል እንደሚያደርጉ የሲስተማቸው ጠንካራ መሰረት ይመስለኛል። ግልጽነትና ተጠያቂነት የሰፈነበት ሀገር ስለሆነ ፓወር በአንድ ሰው እጅ እንዳይሆን ይሄ ሁል ጊዜ ኢንሹር እያደረገ ይሄዳል። ይሄንን ደግሞ የሚያደርገው ህዝቡ ነው። ስፐሲፊካሊ ወጣቱ ነው። ስለዚህ እኔም ለራሴም እንደ ዲሲሽን ወስጄ የምሄደው ለሚሰማውም ሰው መናገር የምፈልገው ኔጌቲቭ ነገሮቻችንን እንደ ፊውል እንጠቀማቸው እድል አለን። እድላችንን ሪሊ እንጠቀም ማለት በነበርንበት ጊዜያት ውስጥ ምርጫ፣ ተጠያቂነት እና ግልጽነት የሚባሉት ኢሾዎች ቀላል አልነበሩም እና አሁን ጥሩ ተስፋ አለ። ይሄንን አፖርቹኒቲ ሲዛ አድርገን የእውነት መሪዎቻችንን የምንጠይቅበትን የምናናገርበትን መንገድ እንፍጠር። እነዚህን ፕላትፎርሞች በተሰማራንበት ዘር አድማጮቻችን በማዳመጥ ላይ ያላችሁት ዘንድሮ በነበረው የማንዴላ ዋሽንግተን የወጣቶች የጉድኝት ወይም የትስስር መርሃ ግብር ላይ ኢትዮጵያን ወክለው ከተገኙት ወጣቶች ጋር የተደረገን ውይይት ነው። እንግዶቻችን የጤና ባለሙያዎቹ ናኦሚ ያሰግድና ያሴር የኖስ፣ የህግ ባለሙያና የሰብዓዊ መብት ተሟጋጅ ጸደይ ግርማ እንዲሁም የመረጃ ሳይንስ ባለሙያው ንፍታላይም ፍቅሬ ናቸው። ወደ ሀገር ቤት በምትመለሱበት ጊዜ በጥቂት ጊዜያት ውስጥ ሰርታችሁ የምታሳዩት ወይም ደግሞ የምትሞክሩት አዳዲስ ነገር እንዳለ ሰምች አለ ወይም እንድትሞክሩ ይጠበቃል። በምን በምን ዙሪያ ላይ ልትሳተፉ ልትንቀሳቀሱ አስባችሁ? ከናኦሚ ልጀምር እና የቀለም ትምህርት የአመራር እንዲሁም ደግሞ የትስስር ስልጠናዎችን የወሰድሽበት ዘርፍ አለ ከዛ ጋርም የተያያዘ ሊሆን ይችላል። ከዛ ውጭ ባሉት ጉዳዮች ላይ ምን ሰር ያሰብሽ ወደ ሀገር ቤት በምትመለሽበት ጊዜ? ከዚህ ኤክስፔሪየንስ ሌላ የወሰድኩት ነገር አድቮኬሲ ምን ያክል አቅም እንዳለው ነው። ድምጾች አቅም አላቸው እና ሳይንስ የተደገፈ መረጃን አጥብቆ የያዘ ድምጽ ረዥም ርቀት ይጓዛል። እኔ በጤና ፖሊሲ ዙሪያ በጣም ብዙ የማያቸው ክፍተቶች አሉኝ። እንደ ማንኛውም አፍሪካ ሀገር ሼር የምናደርገው ብዙ ቻለንጆች አሉን እና ለዚህ ደግሞ መፍትሄ ይሆናሉ ብዬ የማስባቸውም የራሴ ሀሳቦች አሉኝ እና እነሱን በማገኘው ፕላትፎርም ኤክስፕሬስ ለማድረግ ጤና ለሁሉም የሚለውን መርህ የእውነት አድቮኬት ለማድረግ ዝግጁ ነኝ። ከዚህ ባለፈ አብሬ ከምሰራው ቻሪቲ አሶሲሽን ጋር ኢምፕሊመንት የምናደርገው አንድ አዶለሰንት ያልድ ላይ ያለ ፕሮጀክት አለ። እሱንም ባገኘኋቸው ያላቸው ግብአቶች የተሻለ ውጤት እንዲያመጣ አድርጌ እሱንም ለመጀመር የማስበው ነገር ነው። ከኖርማል ስራዬ ውጭ ምታሌ እኔ አክቹዋሊ እዚህ ከመምጣቴ በፊት እነዚህ አይነት ፕሮግራም ናይሮቢ ሄደን ነበረ ሊድ ሪጅናል። እና ከመጣ በኋላ ግን ያሰብኩትን አላሳካው። እውነቱን ለመናገር ከዛ አገር ቤት ከገባ በኋላ ከባድ ስለነበረ፣ በሀሳብ ደረጃ አንድ ሰው ለማሳመን ከባድ ነው። ኢንቨስተር ለማሳመን ደግሞ አስር ሺህ ጊዜ ከባድ ነበር እና እቅድ የምነበረ አሁን እንደገና የኦፖርቹኒቲ ተሰጥቶኝ ማንዴላ ፌሎውሺፕ ስመጣ እንዳልሰንፍ ወይም ፌል እንዳላረግ ነበረ እና ራሴን ያዘጋጆት ምድ ከመሄዴ በፊት አንድ ነገር ማዘጋጀት አለብኝ፣ ልክ ስመጣ ዳይሬክት ኢምፕሊመንት የማደርገው። ሶ ከመሄዴ በፊት ሚኒስትሪ ኦፍ ጆብ ክሪኤሽን ዶክተር ኤፍሬም ጋር ተነጋግረን ልክ ከተመለስኩ በኋላ የቱ ጋር ኮንሰንትሬት እንደማድረግ በስን ጊዜ ውስጥ ይሄ ነገር እንደሚመሰረት እዛም እያለሁም ከወርልድ ባንክ ጋም ከሌሎች ፕራይቬት ካምፓኒዎች ጋም ፓርትነሮች እንዴት እንደሚሆኑ እሱን ተዘጋጅቼ ነው። ስለዚህ አይ ቲንክ በፊትም አውልተ ነው ነበረ ሁሉ ይሄ አይዲያ ፖዘቲቪቲ ኑ አሜሪካ ሲስተም ስላለ እነዚህ አገር ቤት ስንመለስ ሪያልቲው ሲመጣ ልነክኑት እንዳይችል እያወራንም ነበረ። ራሳችንም የተረዳዳ ሰፖርት እያደረግንም እዛም ከደረስም በኋላም ቶሎ ፍትፉል እንዲሆን መሄድ አለብን እያ ምናምን ጸደይ እኔ እንኳን ከእነሱ ለየት ይላል ይሄንን ብዬ አሁን ልገልጸው የምችል በዘጠና ቀን ወይ በመቶ ቀን ይሄን እሰራለሁ ብዬ ልገልጸው የምችል ፕሮጀክት ገና አልቀረጽኩም የምሰራውን ነገር እያሰብኩበት ነው በዚህ ስልጠና የተለያየ ትራኮች አሉ እኔ የነበርኩበት ሲቪክ ኤንጌጅመንት ነው የህብረተሰብ ተሳትፎ የሚባለው እሱን በምን መልኩ ወደፊት ተገብራለሁ የተወሰኑ ሀሳቦች አሉኝ መደምደም ያላገኘሁላቸው ገና በውጥ ላይ ያሉ ሀሳቦች አሉ ግን ከዚህ ከፌሎሽፕ ዋና ያገኘሁት ነገር ብዬ የማስበው መሳሪያ ነው። የሆነ ማሳካት የምንፈልገው ህልም አለኝ። እሱን እንዴት አሳካለሁ የሚለው ነገር ባለን ነባራዊ ሁኔታ ያሉ ነገሮች አሉ፣ ቻሌንጆች አሉ። ብዙ ነገር በማህበረሰብ ውስጥ ላይ ና የሆነ ነገር እዚህ ላይ ባረግ የሆነ ነገር እዚህ ላይ ባረግ ትላለህ። ግን እዚህ ፌሎሺፕ ላይ ከመሳተፋችንም በፊት ከዚህ በፊት የተሳተፉ ልጆችንም ጠይቄ ነበር፣ ገለጻም ተሰጥቶን ነበር። ብዙ ችግሮች አሉ። ብዙ ብዙ ብዙ መስራት የምንችልባቸው ኤራዎች አሉ። ነገር ግን ስንመለስ የተነገረን አንደኛው ነገር ኢትዮጵያን በአንድ ቀን አትለውጧትም፣ ሁሉንም ችግር አትፈቱትም፣ እቅድ ይኖራቸው፣ ስትራቴጂክ ፕላን ይኖራቸው፣ ምን እንደምትሰሩ እወቁ። እኔ ከዚህ ፌሎሺፕ ያገኘሁት ምን እሰራለሁ የሚለውን ነገር ማወቅ ነው። እንዴት እሰራለሁ፣ በምን ያክል ጊዜ ውስጥ አሳካዋለሁ፣ እሱ በሂደት የሚሆን ነገር ነው። ግን ለእኔ የቀሰምኩት የአመራር ክህሎት፣ በምን መልኩ ሌሎች አብሮኝ የነበሩት ልጆች በምን መልኩ ፕሮጀክቶችን እንዳሳብኩ በራሳቸው የተለያዩ ድርጅቶች በምን መልኩ ይሰሩ እንደነበር ልምድ ቀስም ያለው አሁን ከዛ በመነሳት የራሴ ሀሳብ ነው ያሴ እዚህ ልመጣ አካባቢ የጀመርኳቸውና በሀሳብ ደረጃ በፕላን በፕሮፖሳል ደረጃ ያሉ ፕሮጀክቶች አሉ። ከሴቶችና ወጣቶች ህጻናት ጽፈት ቤት ጋር ለአንድ ሴኪሩ አርገን ለመጀመር ትልልቅ ፕሮጀክት አለ። እሱ ምንድነው በስነ ጾጣ ለተጎዱ ማገገሚያ ቤተሰባዊም ነገርም በጣም እየበዛ ይገኛል። ከመጥለፍ ጋር ከተያያዘ ማለት ነው። ስለዚህ እነዚህ ሰዎች ሸልተር ያስፈልጋቸዋል። እንደዛው ደግሞ ብዙ ጊዜ እንደ ህክምና እኛ የምናየው ህክምናውን ብቻ ነው። ታከመች ወይ? አዎ። ግን ከመታከም የበለጠ ማህበራዊና ስነልቦናዊ ድጋፍ ያስፈልጋቸዋል። ይህን ደግሞ የሚያገኙበት የራሳቸው የሆነ ሴንተር ለማቋቋም የጀመርኩት ነገር አለ። ግን ይህን ስንሰራ ዋናው ትልቁ ነገር ኮላቦሬሽን። ከማን ጋር? ከሁሉም ጋር እዚህ ካሉት ራሱ ዋነኛው ትልቁ ሪሶርስ ያገኘሁት ነገር ከአፍሪካ ካሉ ያገኛቸው ጓደኞች በጣም ደግሞ ስሞ ኢትዮጵያውያን የኔ ፌሎች ነው አሉምኒዎች አሁን እነዚህ ትልቅ ሪሶርሶች። ስለዚህ ሪሶርሶችን ላ አግኝታለሁ ማለት ነው ከእነሱ ጋር የአይዲያ ሊሆን ይችላል። እንደዛው ደግሞ አካውንታብል ፓርትነሮች ተጠያቂ ዎች ስለዚህ ከእነሱ ጋር አንዱ ዳውን ሲሆን ወይ ደግሞ ደከም ሲል ወይ ደግሞ ሰነፍም ሲል ከእነሱ ጋር ኢቨን ምንደጋገፍበትም ኢቨን ፕላትፎርሞችን ያብረናል። አድማጮቻችን አብረውን የነበሩት የዘንድሮ የማንዴላ ዋሽንግተን የወጣቶች የጉድኝት አሊያም የትስስር መርሃ ግብር ተሳታፊ የነበሩ ወጣቶች ነበሩ። በእናንተ ስም እናመሰግናለን። በነገራችን ላይ ይህ ውይይት በምስል ተቀናብሮ በድረገጻችን ላይ ስለሚገኝ እንድትጎበኙት በዚሁ አጋጣሚ እንጋብዛለን። ሰናይ ምሽት። ሀብታሙ ስዩምንና እንግዶቹን ወጣቶቹን እናመሰግናለን። የተከበራችሁ አድማጮች፣ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ታገኙናላችሁ። እያስተናገድኳችሁ ያለሁት ቆንጅታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። በቅዳሜ ዝግጅታችን ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን፣ ቆየት ካሉ ዜማዎች ድግሱ ጋር ይጠብቃችኋል። ወደዚያ እንሻገር። job. Ja, ja, ja, ja, ja, ja, ja. Quick. Oye. ባለ ስዊት ሶል ሚውዚክ በተሰኘው የአርተር ኮንሊ ዜማ ነበር የምሽት ፕሮግራማችንን የጀመር ነው። አርተር ኮንሊ ይቺ የሰማችኋት ነጠላ ዜማ ነበረች በዓለም ዙሪያ ስሙ እንዲታወቅ ያደረገችው። የዚህ ዜማ ቅጂ ከአንድ ሚሊዮን በላይ የተሸጠ ሲሆን በዩናይት ስቴትስና በአውሮፓ የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትንም ይዞ ነበር። አርተር ኮንሊ እንደ አውሮፓውያን አቆጣጠር በ ሁለት ሺ ሶስት ነው ከዚች ዓለም የተለየው። በ57 አመቱም የክብር ሰላምታይና፣ ረሳሁትም ሰላም ሰላም ሰላም ዜና ይስጥልኝ። የተከበራቸው ሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም ዘና ብላችሁ የምታደምጧቸው የተመረጡ ዜማዎችን ስቱዲዮ ይዤ ገብቻለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላቸው እየተመኘው ፍሪ ዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ አሰማችኋለሁ። ፍሪዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። በአድናቂዎቿ የሶሎዋ ንግሥት ተብላ የምትጠራው አሪታ ፍራንክሊን በመንፈስ ቴነሲ ግዛት ሲሆን የተወለደችው። ከአርባ በላይ የሚሆኑ የዜማ አልበሞችን በገበያ ላይ ያውላለች። ከሰባ አምስት ሚሊየን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። እንደ አውሮፓውያን አቆጣጠር በሁለት ሺህ አምስት ለአሜሪካን የሙዚቃ እድገት ላደረገችው አስተዋጽኦ ፕሬዚዳንት ጆርጅ ደብልዩ ቡሽ የአገሪቷን ታላቅ ሜዳሊያ አንገቷ ላይ አጥለቀውላታል የ18 ግራሚ አዋርድ ሽልማቶችን ጨምሮ የበርካታ ሽልማቶችም አሸናፊ ነች። የተከበራቸው የሙዚቃ ቀን አድማጮች፣ እስቲ ከሶል ዜማ ወጣን እንበልና ወደ ካንትሪ ዜማ እንግባ። የካንትሪ ዜማ ሲነሳ መቼም በመጀመሪያ ስማቸው የሚታወሰን ሁለት ሰዎች ናቸው፣ ኬኒ ሮጀርስና ዳሊ ፓርትን። እነዚህ ሁለት ሰዎች የካንትሪ ዜማ በዓለም የሙዚቃ አድማጮች ዘንድ ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርገዋል። እንደ አውሮፓውያን አቆጣጠር በ1938 ሂውስተን፣ ቴክሳስ የተወለደው ኬኒ ሮጀርስ ወደ 32 የሚጠጉ የስቱዲዮ አልበሞችን ከሌሎች ድምፃውያን ጋር በመሆን ደግሞ ወደ 49 የሚጠጉ አልበሞችንና በአልበም ያልተካተቱ በርካታ ነጠላ ዜማዎችን አውጥቷል። ካወጣቸው አልበሞች መካከል 20 አንዱ በአሜሪካን የካንትሪ ሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በዩናይት ስቴትስ ብቻ ከ68 ሚሊየን በላይ የአልበም ቅጂ ይሸጧል። እስቲ በመቀጠል ደግሞ ወደ ኬኒ ሮጀርስ ዜማ ልውሰዳችሁና ሰማዋን ኢዝሜ የተሰኘውን ዜማውን ላሰማችሁ። Baseball field in the county park, buried in a blanket of weeds. There's a swastika sprayed from an aerosol can displayed on the overpass. Driving around, it's easy to see this town's going down real fast somebody Ferguson's grill, the door swung back in my face. Closed my eyes, but I felt the stares when I bowed my head to say grace. Watched the table of suits, stiff the waitress a tip, like they didn't have a nickel to spare. Out in the heat, rising on Main Street, I built. ዝሚ የተሰኘውን የእውቁን የካንትሪ ዜማ አቀንቃኝ የኬኒ ሮጀርስን ዜማ ነበር ያደመጥነው። የኬኒ ስም ሲነሳ የእሷም ስም መነሳቱ አይቀሬ ነው የዶሊ ፓርተን እንደ ኢውሮፓውያን አቆጣጠር በ1946 በቴኔሲ ግዛት ነው የተወለደችው። ወደ 42 የሚሆኑ የስቱዲዮ አልበሞችን አውጥታለች። 41 የሚሆኑት አልበሞቿ በካንትሪ ቢልቦርድ ሰንጠረዥ ላይ ከአንደኛ እስከ አስረኛ ያለውን ደረጃ ይዘውላታል። ዶሊ ለ46 ጊዜያት ለግራሚ ሽልማት ታይታ ስምንቱን አሸንፋለች። እስቲ ይቺው ታዋቂ ሀገረሰብ የዜማ አቀንቃኝ ከተጫወተቻቸው በርካታ ዜማዎቿ መካከል ጆሊን የተሰኘውን ዜማዋን እናድምጥላል። Jolene, Jolene, Jolene, Jolene I'm begging of you please don't take my man Jolene, Jolene, Jolene, Jolene Please don't take him just because you can Your beauty is beyond compare with flaming locks of auburn hair with ivory skin and eyes of emerald green. Your smile is like a breath of spring. Your voice is soft like summer rain, and I cannot compete with you, Jolene. He talks about you in his sleep, and there's nothing I can do to keep from crying when he calls your name, Jolene. can easily understand how you could easily take my man but you don't know what he means to me, Jolene, Jolene. Depends on you and whatever you decide to do, Jolene. ታዋቂዋ የካንትሪ አቀንቃኝ ዶሊ ፓርትን ነበረች፣ ጆሊን እያለች የተጫወተችልን ይህ ዜማ እንደ ኤውሮፓን አቆጣጠር በ1973 ነው የወጣው። የዚህ ዜማ ደራሲም ራሷ ዶሊ ፓርትን ነበረች። የተከበራቸው የሙዚቃ ቃና አድማጮች፣ ፊት ለፊት ያለው የግድግዳ ሰዓት ደሳለኝ ሰዓት እየተገባደደ ነው እያለኝ ነው። ስለዚህ ሄይ ሶል ሲስተር በተሰኘው በኤ ትሬን ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታለን። ፕሮዲሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ቆንጅ ይታየ ነኝ። ሰላም፣ በደህና አደሩ።